ይልማ በጀርመን ምክር ቤት በርካታ ወንበር በመያዝ በሁለተኛ ደረጃ የሚገኘው የሶሻል ዲሞክራቲክ ፓርቲ ኤስፔዴ ከአንጌላ ሜርክል ፓርቲ ጋር ከክርስቲያን ዲሞክራቶቹ ጋር እና ከእህት ፓርቲው ከባየርኑ ሲኤስዩ ጋር አንድ ላይ ጥምር መንግሥት ለመመስረት የሚያደርጉት ድርድር ለረዥም ጊዜ ከዘለቀ በኋላ ብዙ ውጥንቅት ታይቶበታል። በስተመጨረሻ ግን ዛሬ ውሳኔ ላይ ደርሷል። ኤስፔዴ ሂደቱ ምን ይመስላል? ውሳኔ ውስጥ እንዴት ነው? እስኪ እሱን አጥር አድርገን ገረን መቼም ስድስት ወር ነው የፈጀው። አንተም ጥያቄ ላይ እንዳስቀመጥከው ይህን ስድስት ወር ያህል ጊዜያቶች ሊቆዩም የቻሉበት ምክንያት መጀመሪያ ከሌሎቹ ሶስት ድርጅቶች ጋር ንግግር አድርገው ነበር። እሱ አልተሳካም። እንግዲህ ሁለተኛውን ንግግር አድርገው አንድ ውጤት ላይ ደርሰው ጉዳያቸውን ቀረቡ በኋላ ራሳቸው የሶሻል ዲሞክራቶቹም ሲያንገራግሩ ስለነበር በዛ የተነሳ መጀመሪያ አመራሩ ይወስናሉ። አመራሩ ከወሰነ በኋላ ደግሞ በሁለተኛ ደረጃ ድርጅቱ አባሎች ወደ አራት መቶ ሺህ በላይ የሚሆኑ ሰዎች እንዲወስኑ አሉ። እሱን ዛሬ እንደሰማ ነው። ስልሳ ስድስት በሰላሳ ሶስት ድምፅ የድርጅቱ አባሎች ስለወሰኑ ከነገ ጀምሮ እንግዲህ ምክራቸውን የሚጀምሩ ይሆናል። አቅጣጫው እነዚሁ በአጠቃላይ ተስማምተዋል። በአጠቃላይም በዝርዝር ጉዳዮችም ላይ ሰፋ ያለ ጊዜ ወስደው ተነጋግረዋል እና የጀርመን መንግስቱን የመመስረቱ ጉዳይ በቅርብ ቀናቶች ይሆናሉ። ስልሳ ስድስት በመቶ ይሁን ያሉት ያው መንግስት ይመስረት ነው። እና የጥምር መንግስቱ አሁን የሚቀጥለው ሂደት ምንድን ነው የሚሆነው? በቅርቡ የሚቀጥለው ሂደት በሶሻል ዲሞክራቶቹ መካከል ማን የትኛውን የሚኒስቴር ቦታ ይያዝ የሚለው ጉዳይ ነው። ሁለተኛው ሊቀመንበሩንም ቦታ ለማጥለቅም ወይዘሮ ናለስም ለመስጠት ይሁን ላለመስጠት፣ የውጭ ጉዳይ ሚኒስትሩ ማን ይሁን የሚለውን ጥያቄም ለመመለስ፣ የማህበራዊ ኑሮ ጉዳዮችና የቤተሰብ ሚኒስትር ማን ይሁን የሚለውን የሚኒስትሮችን ወንበር ድልድልም እንግዲህ የሚጀምሩት ነው። የሚኒስቴር ቦታዎችን ስድስት ስለሚገባቸው ሶሻል ዲሞክራቶቹ እዛ ላይ ይነጋገራሉ። ቀጥለው እንግዲህ ቻንስለሯ በኩል የሚደረገው የሀገሪቱም ፕሬዚዳንት ፍራንክ ቫልተር ሽታይን ማየር ጋብዘው እንግዲህ ውጤቱ እዚህ ላይ በመድረሱ መንግስት መስርቱ የሚለሆንም ቃላቸውን ትእዛዛቸውን ይሰጣሉ። የተመረጡት የፓርላማ አባሎች ተሰብስበው እንግዲህ ውሳኔ የሚሰጡበት የመንግስት አስተዳደር ውስጥ እንገባለን ማለት ነው። ለወራቶች የዘለቀው ይህ ንግግር ማለት መንግስት ለመመስረት ህብረተሰቡ ድምፁን ከሰጠ በኋላ በቂ የሆነ በአብላጫ ድምፅ ያለው ፓርቲ ለብቻው መንግስት ለመመስረት ስላልተቻለ ድርድሩም ከተለያዩ ፓርቲዎች ጋር ከሽፎ ስለነበር ለረዥም ጊዜ ይዘልቋል። ውይይቱ ከአምስት ወር በላይ አንተም እንደገለጽከው ግን አንዳችሁ ጥንቅጥ ነገር አልታየም። በፓርቲዎቹ በኩልም በህብረተሰቡ በኩልም ሁሉ ነገር በጣም በተረጋጋ መልኩ ነው የተጠናቀቀው ማለት ይቻላል። ምን ያመለክታል? የሚያመለክተው ምንድን ነው? አንድ ሀገር እንዴት እንደሚኖር አንድ ህዝብ ደግሞ እንዴት ተከባብሮ ተቻችሎ ያለውንም መብቱ ተጠብቆ እንዴት እንደሚኖር የሚያሳይ ነው። ይሄውም በተቋማት ላይ የተመሰረተ የአስተዳደር ስልት የሚባለው ነገር ነው። ማለት ፕሬሱ ይንቀሳቀሳል፣ ማለት ነጻው ፍርድ ቤት ይንቀሳቀሳል፣ ማለት ባንኮች፣ ከዛ ላይ እንግዲህ ደግሞ ተጨምሮ አስተማሪው፣ ትምህርት ቤቱም፣ ዩኒቨርሲቲውም፣ ገበሬውም የሚሰራውም ሁሉም ስራውን ነው የሚያካሄደው እንጂ ወደ ሌላ ውዝግብ ውስጥ ገብቶ ወገን ለይቶ መፋለት፣ እርስ በርሱ እስከ ደም መፋሰስ ድረስ የሚወስዱ ነገሮችን የሚሄድበት ምንም ምክንያት የለውም። የሚያሳየው ምንድን ነው? ይሄ ህብረተሰብ እሴቶ ሂደቶቹን ጠብቆ እንዴት መኖር እንደሚችል ጥሩ አርጎ የሚያሳየን ነው። እንግዲህ አድማጮች፣ በጀርመን የሶሻል ዲሞክራቲክ ፓርቲ ኤስፔዴ ከመራ የተ መንግስት አንጌላ ሜርክል ፓርቲ ጋር ጥምር መንግስት ለመመስረት መሪዎቹ ውሳኔ ላይ ከደረሱ በኋላ አባላቱ ያንን ውሳኔ ዛሬ አጽድቋል። ያንን በተመለከተ ከበርሊን ወኪላችን ከሂልማ ሀይለ ሚካኤል ጋር የተደረገ ቃለመጠይቅ ነበር። ሂልማ ለሰጠን ማብራሪያ ከልብ አመሰግናለሁ። እግዜር ስትልኝ